some of አቶ አቤሌሻነህ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የሕዝብ ግንኙነት ዳይሬክተር፣ ጤና ይስጥርልኝ። እንደምናመሹ እንደምናመሸ፣ ሰለሞን ደና ነው ወይ? እግዚአብሔር ይመስገን። ያው እንደተለመደው እንግዲህ ሰውን በኢቦላ ጉዳይ ላይ ዛሬ ያለውን ሁኔታ ለማሳወቅ መረጃ እንዲደርሰው ለማድረግ ነው ደርሶ የተመለስኩት እና በአሁኑ ጊዜ እስቲ በኢትዮጵያ ውስጥ ያለው ሁኔታ በዚህ ሳምንት ውስጥ በዚህ ሰሞን ውስጥ ምን እንደሚመስል ይንገሩኝ። ተጠርጥሮ የተገኘ ሰው አለ ወይ? ዝግጅቱ ምን ይመስላል? እንግዲህ እንደሚታወቀው ስለምን እስካሁን ድረስ በኢትዮጵያ ውስጥ በአየር መንገድ በኩል የሚገቡ ሊያዙ ይችላሉ ወይም በሽታው ሊኖርባቸው ይችላሉ ተብሎ የሚታሰቡ ሰዎች ናቸው። በዛ በኩል ያለ አዲስ በሚባል መሳሪያ በሰለጠኑ ሙያተኞች ወይም ሐኪሞች የልየታ ስራ ይሰራል። በየቀኑ ሀያ አራት ሰዓት ነው የሚሰራው፣ በሶስት ሽፍት ነው የሚከናወነው። በዚህ በኩል እስካሁን ድረስ በኢትዮጵያ ውስጥ በዚህ መስመር እና በወሰን በኩል በሚደረገው እንቅስቃሴም ተመሳሳይ ፍተሻ ስራ ወይም የልየታ ስራ ስለሚሰራ እስካሁን ድረስ የተጠረጠረ በዚህ ጉዳይ ላይ ያጋጠመን ኬዝ የለም። በሌላ በኩል በተለያዩ ንሑሳን ኮሚቴዎች የሚደረገው ጥንቃቄ ከአይሶሌሽን ሴንተሩ ላይ ሁለቱ ማለት ማቆያ ማለት ነው እና የካ ክፍለ ከተማ የሚገኘው የጤና ጣቢያ ላይ የተመደቡ ሙያተኞች በየሽፍታቸው ሁልጊዜ ተገቢውን ጥንቃቄና ቅድመ ዝግጅት እያደረጉ ነው የሚገኙት። እስካሁን ድረስ ምንም የተቋረጠ እንቅስቃሴ የለም። ፍተሻ የሚካሄደው ቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ ብቻ ነው ወይስ ሌሎቹም አይሮፕላን ጣቢያዎች? ቦሌ እንግዲህ አሁን ሌሎች አውሮፕላን ጣቢያዎች በዚህ በኢንፍራሬንትን ያው ኢንተርናሽናል የሚገባው ሁሉ ሰው ሲገባ በቦሌ ስለሆነ ቦሌ ላይ ነው የምናደርገው። ከቦሌ በኋላ ነው ወደ በሌሎቹ የሚሄደው ሌሎቹ ውስጥ ቀጥታ ከውጭ በረራዎችን የሚቀበሉ እንደ ባህርዳር እንደ ድሬዳዋ እንግዲህ ምልክ እስካሁን ድረስ ባለው መረጃ ከውጭ በቀጥታ በረራ ወደ ሌሎቹ አካባቢዎች አይደረግም። አዲስ አበባ አርፎ ነው ከአዲስ አበባ በኋላ ነው ትራንዚት በረራው እንደሚደርግ። ትራንዚት አለ። ትራንዚት ፍተሻ እናደርጋለን። እሱ ላይ ፍተሻ እና ከበሽታው ከተከሰተባቸው ምዕራብ አፍሪካ የሚመጡ ተጓዦችን ሀያ አራት ሰዓት ሙሉ ይሄ የመለየት ስራ ይከናወናል። ማለት ባህር ዳርም ድሬዳዋ እና የመሳሰሉትም ላይ ማለት ነው። ይሄ የሚካሄደው ወይ እነዚህ አለም አቀፍ በረራ ጣቢያዎች ላይ ቦሌ አለም አቀፍ አውሮፕላን ጣቢያ እንዳለው የመለየት ስራ አይደለም። ምክንያቱም እዚህ ያለውን ቴርሞስክሪን ካሜራ የሚባለው ነው አዲስ ነው ይዘቱም በአይነቱም ሌሎች ጋር ግን እና ቦርደር ላይ ያለው የሚደረገው ልይታ በኢንፍራሬድ ተርሞሜትር ይባላል። እሱም ያው ዘመናዊ ነው። በእሱ የሚደረገው የመለየት ስራ ይከናወናል። ለይቶ ነጥሎ፣ በማቆያ ቦታዎች፣ በሆስፒታሎች ውስጥ ያሉት ባለሙያዎች እንዴት ነው ክትትል የሚደረግባቸው? እነሱ ተከታታይ የሆነ ስልጠና ይሰጣቸዋል ወይስ አንድ ጊዜ የተሰጥቷቸው? በየቀኑ ሰሎም ባይገርምህ፣ ይሄ ስታው ባይከሰትም ሲከሰት ማድረግ ያለብህን ነገር በጥንቃቄ ማወቅና መረዳት ከቻልህ ነው አንተም ራስን የምትከላከለው። ይህንን እንዲገነዘቡ ተብሎ በየቀኑ በየሽፍቱ የተመደቡ ሰዎች ይህንኑ ፕራክቲስ ነው የሚያደርጉት። ሲመጣ ብቻ ሳይሆን በየቀኑ ይሄ ስልጠና፣ ይሄ ጥንቃቄ ሁልጊዜ ነው የሚደረገው። ባለፈው ምክንያቱም አንዳንድ ጊዜ ከመርሳትም ከመዘናጋትም ድንገት አንድ ነገር ቢገጥምህ የመርዳትና የማገዝ ስራ ውስጥ ስትገባ ሊፈጠር የሚችለውን የጥንቃቄ ጉድለት ለማስወገድ ሲባል ነው። ሁሉም በዚያ ቡድን ውስጥ የሚሰማሩ ባለሙያዎች በሙሉ ተመሳሳይ ስልጠናና ዝግጅት ነው የሚያደርጉት ሁልጊዜ። አቶ አቤል፣ ባለፈው ሰሞን ምናልባት አንድ ተጠርጣሪ ቢገኝ ምንድን ነው የምታደርጉት ብዬ ጠይቄዎት ነበርና በሙከራ ላይ ያሉ መድኃኒቶች እንዳሏችሁ ማንስችልዎት ነበር ነበርና፣ ለጊዜው እንደሌሉ ነበር የነገሩኝ። አሁንም በዛ ሁኔታ ላይ ነው ያለው። በሙከራ ላይ ያለን መድኃኒት አሁን ደኛ ሰለሞን፣ አንተ እንደምታውቀው ወቅታዊ መድኃኒት አሁን አንዳንድ ሀገሮች በየሀገሮቻቸው ለተከሰቱ ችግሮች እንደ መፍትሄ አድርገው ተገልግለውበታል። ነገር ግን በዓለም አቀፍ የጤና ድርጅት በኩል እውቅና ተሰጥቶት ለሁሉም ሀገሮች ይህንን ነገር ስራ ላይ እንዲያውሉ ተብሎ የተሰጠ ማሳሰቢያ መሆነ ማብራሪያ የለም የለም። በእርግጥ ግን መጠቀም እንደሚቻል ነው። አዎ ያ የለም ያ በሌለበት ሁኔታና አንተ ጋርም ሳይመጣና ሳይከሰት በዚህ ጉዳይ ላይ አምትህ አስቀምጠህ ይህንን እንዲህ ነው ብለህ እንደ ዋና መከላከያ አይነተኛ መፍትሄ አድርገህ ልትወስደው አችልም እና ከዚህ ይልቅ ምንድን ነው ያው የበሽታው ባህሪም ቢሆን ከበሽታው ጋር አብረው የሚመጡ ተጓዳኝ ችግሮችን አጋዥ ህክምናዎች፣ ለምሳሌ ትኩሳት ሲኖርህ ለትኩሳት አስፈላጊውን የሕክምና አገልግሎት ተቅማጥ ካለህ እንደዚሁ፣ ተውከት ካለህ እንዲሁ፣ በየምልክቶቹ የሚታዩ የጤና ችግሮችን በጊዜው በሙያተኛ ታግዘህ እርዳታ ከተደረገልህ መቆጣጠር ትችላለህ። በአብዛኛው ይሄ ይደረጋል። በአብዛኛ ክብ ይህን የሚያደርጉ ሙያተኞች አልሬዲ ይሰልጥ ነው ዝም ብለው እንዲህ አይነት ነገር ቢመጣ እንዴት የህክምና እርዳታ ግሎት እንሰጣለን የሚለው እውቀቱ አላቸው በአጠቃላይ እስካሁን ድረስ ሲተላለፍ የሚሆን እንደ መንገደኛ የሚሆን በሀገር ውስጥ ምንም ተጠርጣሪ የለም ከኢቦላ ጋር የተያያዘ የለም የለም የለም የለም አቶ አቤል እስቲ ወደ ኢትዮጵያውያኑ ሀኪሞች መለስ ስልበል ና ባለፈው ሳምንት ሸኝታችኋል ወደ ሁለት መቶ የሚጠጉ ሀኪሞችን ቁጥራቸው በትክክል ስንት ነበር ወዴት ወዴት ሀገሮች ነው የሄዱት ቁጥራቸው ባለፈው ለአንተ በነገርሁ ጊዜ ማታ ሽኝት ላይ የነበረው ቁጥር ነበረ፣ መቶ ሰማኒያ ሰባት ያሉኝ እና እሱ መቶ ሰማኒያ ሰባት ነበረ። በማግስቱ ሩብጧ ሲንቀሳቀሱ ሌሎች በአንዳንድ ጥቃቅን ያልተሟሉ መረጃዎች ምክንያት እንዲዘገዩ የተደረጉ ነበር። እነሱ ሁለት ደግሞ አሟልተው አሁን በአጠቃላይ ከኢትዮጵያ በአለፈው ማክሰኞ የተንቀሳቀሱት መቶ ሰማንያ ዘጠኝ ባለሙያዎች ናቸው። አሁን ምዕራብ አፍሪካ ውስጥ የሚገኙት ምዕራብ አፍሪካ ውስጥ አሁን ላይቤሪያ እና ሴራሊዮን የተንቀሳቀሱት መቶ ሰማንያ ዘጠኝ የጤና ባለሙያዎች ናቸው። እሺ፣ ሐኪሞቹ፣ ነርሶቹ እና ሌሎች የሕክምና ባለሙያዎች ስንት ስንት ይሆናል? አሁን እንግዲህ የተጓዙትን ባለሙያዎች በጎ ፈቃደኛ ባለሙያዎች ስብጥር አሁን የተደረገው ያው ምልህ ሁሉም የአንድ ሙያ ባለቤቶች አይደሉም ከተለያየ ሙያ የተውጣጡ ናቸው። እንዲያው ለምሳሌ ያህል ዋና ዋና የሙያ እንትኖችን ለመጥቀስ ያህል ነርስ ወደ ሰባ አንድ የጤና መኮንን ደግሞ ወደ ሀምሳ ሰባት ነው። ሐኪም የምትለው ወይም በሕክምና ሙያ ላይ ያሉ ደግሞ አስራ ስድስት ናቸው። አስራ ስድስት ዶክተሮች አዎ። ፋርማሲስት ወደ ሰባት ነው። ፊልድ ኢፒድሞሎጂስቶች ወደ ሰላሳ ይደርሳሉ። ከዚያ ሌሎቹ የኮሚኒኬሽን ባለሙያ፣ ዳታ ማናጀር፣ የኤመርጀንሲ አምቡላንስ ነርስ የሚባሉ አሉ። እነሱ ሳይካትሪስ ዘጠኝ የተለያዩ የሙያ የጤና ሙያ አገልግሎት ላይ የሰለጠኑ ሙያተኞች ናቸው። ይሄዱ ፊልድ ኤፒዲሚዮሎጂስቶች ወይም ደግሞ እነዚህ የመስክ ላይ የወረርሽኝ ሰራተኞች ማለት ነው። ባለሙያዎች ምንድን ነው የሚሰሩት? ሎጂስቶች እንግዲህ የመስክ ላይ ኮንታክት ትሬሲንግ የሚባላል እንዴት ነው አንድን ኬዝ ተከታትለ ሂደቱን መዝግበህ ምንነቱን ለይተህ ያለበትን ስታተስ ለማሳወቅና ለሚደረገው የቅድመ መከላከል ስራ ወይም ለኢንተርቬንሽን ስራ የሚያመች መረጃ የሚያሰባስብ የስራ መስክ ነው። እንግዲህ ንክኪውን እዚህ በጣም ያስፈልጋሉ ለእንደዚህ አይነት ወቅት ላይ አዎ። እነዚህ አሁን ኬዙን የሚከታተሉ አንድ ቦታ ላይ እንዲተከሰተ ከተባለ ከዛ ቀጥሎ ያለውን ንክኪ በምን መልክ ነው የሄደ ያለው? የት ነበረ ንክኪው? እንዴት ነው ንክኪዎችን ማወቅና መረጃውን መሰብሰብ የምንችለው ሌሎች በዚህ ጉዳይ ላይ ሊነካኩ እና ከተነካኩስ ደግሞ እየተስፋፋ እንዳይሄድ ምን መደረግ አለበት የሚለው ላይ መረጃ ለማሰባሰብ የሚረዱ ናቸው እነዚህ ለመሆኑ ለስንት ጊዜ ነው የሚቆዩት እነዚህ ባለሙያዎቹ እስካሁን ባለው መረጃ ለሶስት ወር ነው የት የት ነው የሄዱት ወደ የትኞቹ ሀገሮች ነው የሄዱት እንግዲህ የሄዱት ወደ ላይቤሪያ እና ሴራሊዮን ነው ላይቤሪያ እና ሴራሊዮን የሆነበት ምክንያት እነዚህ ሁለት ሀገሮች እንግሊዝኛ ተናጋሪ ሀገሮች ናቸው እንደምታውቁት አብዛኛው እኛ ሰው እንግሊዝኛ ተናጋሪ ነው ስለዚህ እዛ የቋንቋ ችግር እንዳይገጥማቸው ተብሎ ጊኒ ያው እንግሊዝኛ ተናጋሪ ሀገር ስለሆነች በአብዛኛው የሄዱት ወደ ሁለቱ እንግሊዝኛ ተናጋሪ ሀገሮች ነው። ስንት ስንት እንደሆነ ይታወቃል። ሁሉም ማለት ይቻላል ወደ ጊኒ የሄደ ሰው የለም። ስንት ስንት እንደሆነ ይታወቃል። ላይቤሪያ እና ሴራሊዮን ውስጥ ያው እንግዲህ ሚክሱ እዚያ ሄደው እዚህ እውነት መት የምትመድበው ሳይሆን ቅድም ካልሁ የሙያ ስብጥር ይነሳና የትኞቹ ለላይቤሪያ የትኞቹ ነው በየትኛዎቹ የሙያ መስኮች ነው ሙያተኛ የሚያስፈልገው የሚለው እዛ ባለው አስተባባሪ ግሩፕ የሚመደብ ነው የሚሆነ። የጤንነታቸውን፣ የግል ጉዳያቸውን የመከታተል፣ እነዚህን ሰዎች ምንድን ነው የሚደረገው? ሲመለሱስ ምንድን ነው የሚሆኑት? ምን አይነት አሰራር እንግዲህ ያለው መረጃ ሲሄዱ እንደተነገረውም በአሸኛኘቱ ላይ እዛም በሚቆዩበት ጊዜ ምንም አይነት የጤና ክል የጤና ችግር ቢገጥማቸው እንዴት መታከም እንዳለባቸው የትኛው ቦታ ላይ እነዚህ ተለይቶ ይታወቃል እና ያንን የሚከታተል እዛው በየሚሄዱበት ሀገር ግብረ ኃይል አለ። ከተባበሩት መንግስታትም፣ ከአፍሪካ ህብረትም የሚያስተባብሩ አሉ። ስለዚህ እንደዚህ አይነት ነገር ሲገጥም የት ሄደው መታከም እንዳለባቸው በምን አይነት ሁኔታ እንዲው የመያዝ እንኳን ነገር ቢገጥም ምን አይነት ሕክምና ሊያገኙ እንደሚችሉ በሙሉ እነዚህ ሁሉ ነገሮች ቅድመ ዝግጅት የተደረገባቸው እንደሆነ ተገልጿል። ሲመለሱ ታስቡበታል። ምን ሲመለሱ እንግዲህ የሚደረገው እንደሌላው አሁን ለምሳሌ አንድ ነገር ገጥሞን ከላይቤሪያ ወይም ከነዚህ ከሶስቱ ምዕራብ አፍሪካ ሀገሮች የመጣ ሰው ቢኖር እና የሙቀት መጠኑ ከተለመደው የሰውነት ሙቀት መጠን በላይ ቢሆን እና የሚጠረጠር ቢሆን የተወሰነ ቀን አቆይተህ ኢንኩቤሽን ፒሪዮዱን እንዲጨርስ አድርገህ ከሀያ አንድ ቀን በኋላ ነው ነጻ ነው ብለህ ኮንፊርም አድርገህ የምትለቀው። የእነዚህም ሙያተኞች ሲመጡ ይኸው ተመሳሳይ የማቆያ ዘዴ ነው የሚሆነው። ምክንያቱም ከህብረተሰብና ከቤተሰብ ጋር ከመቀላቀላቸው በፊት ከዚህ ህመም ወይም ከዚህ ቫይረስ ነጻ መሆናቸው መረጋገጥ ለነሱም ለቤተሰባቸውም ዋስትና ሲባል የግድ እንዲህ አይነት አቆይቶ ሁኔታውን የማጣራት ስራ ይሰራል። ሁሉም ላይ ነው ይሄ የሚሰራው ወይስ ትኩሳት ካለባቸው ነው? ያው እዛው ከቆዩ በአንድም ይሁን በሌላ መንገድ በስራ አጋጣሚ የነበራቸውን ሁኔታ ማወቅ አይቻልም። ስለዚህ ኳራንታይን ላይ ይቆያሉ ወይም ደግሞ ተነጥለው እንዲሁ የተወሰነ ጊዜ ይቆያሉ። እዛ ቆይተው ሁኔታቸው ተረጋግጦ ማህበረሰቡ ጋር ከመቀላቀሉ በፊት ያላቸው የጤና ሁኔታ መታወቅ አለበት። አቶ አቤል፣ እነዚህ የጤና ባለሙያዎች ይሄዳሉ ከተባሉ ጥቂት ወራት አልፈዋል፣ የኢትዮጵያ መንግስት ከተናገረ እና ለምንድን ነው የቆዩት እስካሁን ድረስ አይሄዱም? አንደኛ ብዙ ሎጂስቲካል የሚሟሉ ነገሮች አሉ፣ የቤተሰብ ሁኔታ አለ፣ የሚያሟሉት ተፈላጊ ሰነድ አለ። እነዚህን እንግዲህ ከተለያየ ሙያ ስብጥ እንደ መሆናቸው መጠንና ይሄ ከተመዘገበው ውስጥ እነማን በዚህ ሁኔታ ላይ ቢሄዱ ከየትኛው ሙያ የትኛው የሚለው የሚለየው ኮሚቴ በኩል ሁኔታዎች ተጣርተው ምን ብለውና ተፈላጊ መረጃዎች እስከሚሟሉ ድረስ ጊዜ ወስዷል። ያ ደግሞ የግድ ነው። ያ ካልሆነ እነዚህ ነገሮች ካልተሟሉ፣ ተፈላጊ መረጃዎች ከሌሉ አይሄዱም። ወደ መፈራረምም ውልመዋልም ለሚሄዱበት ተልእኮም ዝግጁ ማድረግ አይቻልም። እና ያው ሰነድ የመሟላት ቅድመ ሁኔታ ነው። ያን ለማድረግ ደግሞ አንዳንዶቹ ያው ጊዜው ከተነገራቸው በኋላ ነው ይሄንን ለማሟላት የሚሄዱት አስቀድመው ሊያዘጋጁ ስለማይችሉ፣ በእነዚህና በመሳሰሉ ምክንያቶች ትንሽ ጉዳዩ በተባለው ጊዜ ከመሄድ ዘግይቷል። እንደዚያም ሆኖ ሀያ አንድ ባለሙያዎች ቀርተዋል። የእነሱ ሁኔታስ ምንድን ነው የሚሆን? አዎ የእነሱ ሀያ አንድ ባለሙያተኞች ተመሳሳይ ነው። የቀሩበት ምክንያት መጀመሪያም ያው እንደተባለው በሁለት ዙር ነው ይሄዳል የተባለው በሁለት ዙር ባልም ምን ለማለት ነው? አስቀድመው በቂ መረጃ ያቀረቡ ሰዎች እና ተሟልቶላቸው በሚመለከተው አካል የተረጋገጠላቸውን ሰዎች ያው መጀመሪያ ዙር፣ በአንዳንድ ምክንያት ደግሞ መረጃዎቻቸውን ቶሎ አቅርበው ማሟላት ያልቻሉ ሰዎች ደግሞ የግድ መዘግየታቸው አይቀርም። እነሱን ደግሞ አንድ ላይ አድርጎ አሁን ከስር ከስር እንዲያሟሉ እየተደረገ ነው። አሟልተው ሲጨርሱ እነዚህ ደግሞ በሚቀጥለው ጊዜ የሚንቀሳቀሱ ይሆናል። ወጪው በማን ነው የሚሸፍነው መሆኑ? እንግዲህ ወጪው አሁን እስካሁን ድረስ የሚታወቀው ያው በአፍሪካ ህብረት ነው የዘመቱት፣ አፍሪካ ህብረትና የተባበሩት መንግስታት ስለዚህ ብሎ እያንቀሳቀሰ ያለው የገንዘብ ምንጭ አለ። የአፍሪካ ህብረትና የተባበሩት መንግስታት በቅንጅት ሆነው ነው ይህንን እያስተባበሩ ያሉት። ይሄ ነገር ወጪው የሚሸፈነው እነዚህ ሰዎች ገና ሲዘጋጁ ጀምሮ ባለው ጊዜ ነው። የምዝገባውን ማጣራቱን፣ እነዚህን ሁሉ ሁኔታዎች ያካትታል። ያው ውሉ ላይ አለ። ውሉ ያው ከሄዱበት ምል መንቀሳቀስ ከጀመርክበት ነው። አስቀድመህ ምዝገባ ምን ከሚለው መቼም ሎጂካ ላይ አስኬድም፣ ግን ለዚህ ስራ ስትሄድ ከዚህ ጊዜ ጀምሮ ተብሎ ያው ውልምት ዋዋልበት አለ ከእሱ ጊዜ ጀምሮ የሚታሰብ ነው የሚሆን። የኢትዮጵያ መንግስትም ለአፍሪካ ህብረት ነው ያስረከባቸው ወይስ የአፍሪካ ህብረትም አብሮ አለ? ለዚህ የሚያስተባብር የአፍሪካ ህብረት ተወካዮች አለ እያገሩ ከኛ ሀገር ብቻ ሳይሆን ከሌሎችም ሀገሮች ያስተባብሩ ማለት ነው። አቶ አቤል፣ የኢትዮጵያ የጤና ሁኔታ የጤና ጥበቃ ስርዓትን ስንመለከተው ሐኪሞች እንደዚሁም የተመናመኑባት ሀገር ነች። የባለሙያዎች ከፍተኛ እጥረት እንዳለባት ይታወቃል። በተለይ ከፍተኛ ባለሙያዎች እጥረት እንዳለባት ይታወቃል። እነዚህ ሰዎች ከጤና ስርዓት ውስጥ መጉደል የሚያስከትለው ችግር የለም? እንግዲህ ሰለሞን፣ ይሄ ልየታ ሲደረግ በየሙያ ዘርፉ ቅድም እንዳልሁ ከሳይካትሪስቱ፣ ከነርሶቹ፣ ከጤና መኮንኖች፣ ከሐኪሞች፣ ከኤፒዲሚሎጂስቶች እንዲህ ሲውጣጣ አገር ውስጥ ያለው የሰው ኃይል ካመለከቱት ውስጥ ደግሞ ዝም ብሎ አይደለም። መጀመሪያ ያመለከቱት ሰዎች ብዛት አለ። ከዛ ውስጥ ከየሙያ ዘርፉ ለዛ ተልዕኮ የሚያስፈልገው የሰው ኃይል ነው የሚመረጠውና ያ ሲመረጥ በእያንዳንዱ የሙያ መስመር በሀገራችን ውስጥ ችግር በማይፈጥር የእነሱ ስራ በሌሎቹ ሊሸፈን ወይም ሊሰራ እንደሚችል ሲረጋገጥ ብቻ ነው። በዚህ መልክ የተረጋገጡት ናቸው እንዲሄዱ የተደረጉት። እና በጤና ጥበቃ በኩል ወይም በሀገራችን ባለው የጤና ስርዓት አገልግሎት ላይ የሄዱ ሰዎች መቀነስ ጫና ያሳድራል ተብሎ አይታመንም። እነዚህ ሰዎች ከሄዱ በኋላ የጤና ባለሙያዎቹ አገልግሎት እየሰጡ ባሉበት ጊዜ እናንተ የምትከታተሉበት ስርዓት አሰራር አላችሁ? በቅርብ ምን እንደሆኑ የጤንነታቸው፣ የስራቸው ሁኔታ ይህን በሚመለከት ይህን የሚከታተል ራሱን የቻለ ግብረ ኃይል አለ። የሄዱትን ሰዎች የቤተሰብ ሁኔታ የሄዱ ሰዎችም እዛ ያሉበትን ሁኔታ በየጊዜው ይህንን የሚከታተልና ሂደቱን እየተከታተለ ለሚመለከተው ለሚመለከታቸው መረጃውን የሚያቀርብ አካል አለ። በምን ሁኔታ ላይ ይገኛሉ? አሁን ከሄዱ እንግዲህ ሳምንት አለፋቸው። አሁን በጥሩ ሁኔታ ላይ ነው ያሉት። ምክንያቱም አሁን እንደሄዱ የመጀመሪያውን ሳምንትና ሁለተኛውን ሳምንት እዛም የተሻለ ስልጠና በዛ በሚሰማሩበት አካባቢ ስለሚሰሩት ስለ እያንዳንዳቸው የስራ ድርሻ በቂ ግንዛቤ ይዘው ለመግባት የግድ ስልጠና ይወስዳሉ። ስለዚህ አሁን ስልጠና ላይ ናቸው ያሉት ማለት ነው። አሁን ስልጠና ላይ ናቸው በስነ ስርዓት ደርሰው ምን ብለው የሚቀጥለውን ተግባር እየተከታተሉ ነው የሚገኙ። ስለዚህ ለእናንተ ሪፖርት ያደርግላችኋል ያ ግብር? አዎ፣ አለ አለ። የአሰራር መዋቅር አለ። አቶ አቤሌ ሻነህ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዳይሬክተር፣ ለተለመደው ቀልጣፋና ፈጣን ትብብሮና ሰፊ ምላሾ በጣም አድርጌ አመሰግናለሁ። አመሰግናለሁ ሰለሞን። እንግዲህ ይህንን በሚመለከት በማንኛውም ጊዜ የተከታተል ለምታደርገው መረጃን የማድረስ ኃላፊነት የተሞላበት ስራ፣ እኔም ከልብ አመሰግናለሁ። በጣም አመሰግናለሁ። ደህና ነሽ። አሜን አሜን። ሰላም ሁኑ።